የዲደብሊው ዜና። ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። ግብፅ በአባይ ወንዝ ላይ የሚደረግ የአንድ ወገን እርምጃ አልቀበልም ስትል ለአፍሪቃ ሀገራት የውጭ ጉዳይ ሚኒስትሮች ገለጸች። በሱዳን ዳርፉር የፈጥኖ ደራሽ ኃይሉ ታጣቂዎች ባደረሱት ጥቃት በ10 ቀናት ውስጥ 89 ንጹሐን ዜጎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። እንደ ድርጅቱ የሟቾቹ ቁጥር ከዚህም ሊያሻቅብ ይችላል። በጋዛ ከ25 በላይ ፍልስጤማውያን መገደላቸው ተገለጸ። ከሟቾቹ መካከል በድንኳን ውስጥ የተጠለሉና ምግብ የሚፈልጉ ሰዎችም ይገኙበታል ተብሏል። የግሎባል ሳውስ የሚባሉት ሀገራት የሩሲያ ዩክሬን ጦርነትን ለማስቆም ግፊት እንዲያደርጉ የዩክሬኑ ፕሬዝዳንት ጠየቁ። ዘሌንስኪ ይህንን ያሉት ከደቡብ አፍሪካው ፕሬዝዳንት ሲርል ራማፎዛ ጋር ከተወያዩ በኋላ ነው። ሰሜን ኮሪያ ከደቡብ ጋር በሚያዋስናት ድንበር ላይ በወታደሮቿ ላይ ተኩስ መከፈቱን ገለጸች። ፒዮንግያንግ ድርጊቱን ከባድ ትንኮሳ ብለዋለች። ዜና በዝርዝር ግብፅ በአባይ ወንዝ ላይ የሚደረግ የአንድ ወገን እርምጃ አልቀበልም ስትል ለአፍሪቃ ሀገራት የውጭ ጉዳይ ሚኒስትሮች ገለጸች። የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ከበርካታ የአፍሪቃ ሀገራት የውጭ ጉዳይ ሚኒስትሮች ጋር በስልክ ባደረጉት ውይይት ኢትዮጵያ በአባይ ወንዝ ላይ ዓለም አቀፍ ሕግጋትን በሚጥስ መልኩ የምታደርገውን የአንድ ወገን እርምጃ ግብፅ ውድቅ አድርጋለች ብለዋል። አብደላቲ እንዳሉት ግብፅና ሱዳን የታችኛው ተፋሰስ ሀገራት ለረዥም ጊዜ ተቃውሞ ቢያቀርቡም ኢትዮጵያ ታላቁን የህዳሴ ግድብ በመጪው መስከረም ወር በይፋ ለማስመረቅ በዝግጅት ላይ ነች ብለዋል። የውጭ ጉዳይ ሚኒስትሩ ኢትዮጵያ የውሃ ጥቅሞቻችንን ለማስጠበቅ በቅድሚያ በጽሁፍ ስምምነት ላይ መድረስ ያለባቸው ግብፅና ሱዳን እንዲሁም የታችኛው ተፋሰስ ሀገራት ጥያቄ ወደ ጎን በመተው ባለፉት ዓመታት ግድቡን መሙላቷን ቀጥላለች ሲሉም ኢትዮጵያን ወቅሰዋል። የግድቡ ሙሌት ግልጽ በሆነ አስገዳጅ የህግ ስምምነት በሌለበት ሁኔታ መከናወኑ ከ98 በመቶ በላይ የሚሆነውን የውሃ አቅርቦት ከአባይ ወንዝ ለምታገኘው ግብፅ የህልውና ስጋት ነው ብለዋል። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ባለፈው ሳምንት ግብፅ የውሃ መብቷን አይኖቿን ጨፍና አሳልፋ ትሰጣለች ብሎ የሚያምን ሁሉ የተሳሳተ ነው ማለታቸው ይታወሳል። 14 ዓመታትን የወሰደውና አምስት ቢሊዮን ዶላር ገደማ የፈጀው ታላቁ የህዳሴ ግድብ አምስተኛ ዙር ሙሌቱ ተጠናቆ ምረቃው በመጪው መስከረም እንደሚካሄድ ኢትዮጵያ በቅርቡ አሳውቃለች። በሱዳን ዳርፉር በአስር ቀናት ውስጥ 89 ንጹሐን መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ትናንት አርብ እንዳስታወቀው የሱዳን ፈጥኖ ደራሽ ኃይል ተፈጸመ ባለው ጭካኔ የተሞላበት ጥቃት በጣም እንዳስደነገጠው ገልጿል። በሱዳን ምዕራባዊ ዳርፎር ግዛት በ በአስር ቀናት ውስጥ ቢያንስ 89 ሰላማዊ ሰዎች በታጣቂ ኃይሉ መገደላቸውንም አመልክቷል። የኮሚሽነሩ ፎልከር ቱርክ ቃል አቀባይ የሆኑት ጀረሚ ሎረንስ በጄኔቫ በሰጡት መግለጫ ጥቃቶቹ የተፈጸሙት በጎርጎሪያኑ ነሐሴ 11 እስከ 20 ባሉት ቀናት ሲሆን በአልፋሽር ከተማና በአቅራቢያው በሚገኘው የአቦክሸክ የተፈናቃዮች መጠለያ ጣቢያ ነው። የሟቾች ቁጥር ሊያሻቀብ እንደሚችልም ቃል አቀባዩ ተናግረዋል። በጎርጎሪያኑ ሚያዝያ 2023 ዓመተ ምህረት በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በዋና ከተማይቱ ካርቱም የተቀሰቀሰው ጦርነት 40ሺ ሰዎች ለሞት 14 ሚሊዮን ሱዳናውያን ደግሞ ከቤት ንብረታቸው እንዲፈናቀሉ አድርጓል። በጋዛ ከ25 በላይ ፍልስጤማውያን መገደላቸው ተገለጸ። የፈረንሳዩ ዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው እስራኤል ዛሬ በጋዛ ባደረሰችው የአየር ጥቃት ቢያንስ 25 ፍልስጤማውያን ተገድለዋል። እንደዘገባው ከሟቾቹ መካከል በድንኳን ውስጥ የተጠለሉና ምግብ የሚፈልጉ ሰዎችም ይገኙበታል። በጥቃቱ የእስራኤል ወታደራዊ አዛዦች እስካሁን አስተያየት አልሰጡም። የአካባቢው ሆስፒታሎች እንዳሉት ጋዛ ውስጥ የተመጣጠነ ምግብ እጥረትና ረሃብ ተከስቷል። ይህም በእስራኤል የ22 ወራት ጥቃት ውስጥ አዲስ ጫና ፈጥሯል። የእስራኤል መከላከያ ሚኒስትር ሐማስ እኛ ባልነው ካልተስማማ የጋዛ ከተማ በአዲሱ ወታደራዊ ዘመቻ ክፉኛ እንደምትጎዳ ቀደም ሲል አስጠንቅቀዋል። በጎርጎሪያኑ ጥር 7 ቀን 2023 ዓ ም ሐማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ በተቀሰቀሰው ጦርነት በጋዛ እርሃብ ሊከሰት እንደሚችል የእርዳታ ቡድኖች ለረዥም ጊዜ ሲያስጠነቀቁ ቆይተዋል። ይህ ዶይቼ ቬለ ነው። ወደ ዩክሬን የሰላም አስከባሪ ጦር የመላክ ሀሳብ በጀርመን ውዝግብ አስነሳ። በጎርጎሪያኑ ነሐሴ 18 በትራምፕ ዜሌንስኪ እና የአውሮፓ መሪዎች መካከል በዋሽንግተን የተደረገውን ስብሰባ ተከትሎ የጀርመን መርሃዊ መንግስት ፍሬድሪሽ ሜርዝ በሁለቱ ሀገራት ሊኖር የሚችለውን የሰላም ሂደት በተመለከተ ጀርመን ቁርጠኛ መሆኗን ገልጸዋል። ይህንን ተከትሎ በዩክሬን እና በሩሲያ መካከል ሰላም ስለመውረዱ ምንም የተጨበጠ ነገር ባይኖርም ጀርመን ግን ቡንደስዌር እየተባለ የሚጠራውን የሀገሪቱን ጦር በሰላም አስከባሪ ኃይል ውስጥ ልታሳተፍ ትችላለች የሚለው ሀሳብ ከወዲሁ እያወዛገበ ነው። ወታደሮችን ወደ ዩክሬን የማሰማራቱ ሀሳብ አብዛኞቹ የፖለቲካ ፓርቲዎች ጉዳዩን በጥርጣሬ የሚያዩ ወይም የሚቃወሙ ሲሆን፣ ሁሉም በሚባል ደረጃ በዚህ ላይ የሚደረግ ማንኛውም ውሳኔ ጊዜውን የጠበቀ አለመሆኑ ገልጸዋል። የመሀል ቀኝ ክርስቲያን ዴሞክራቲክ ህብረት ሲዲዩ አባል የሆኑት የውጭ ጉዳይ ሚኒስትር ዮሐን ፖዴሌ በበኩላቸው ጥንቃቄ እንዲደረግ አሳስበዋል። የጀርመን መራጮችም ጉዳዩን መቃወማቸውን አንድ የጀርመን ጥናት ድርጅት አመልክቷል። እንደ ጥናቱ 51 በመቶ የሚሆኑት የጥናቱ ተሳታፊዎች በዩክሬን የሰላም ተልዕኮ ላይ የጀርመን ተሳትፎን ተቃውመዋል። 36 የሚሆኑት ደግሞ ትክክል ነው ብለው እንዳሰቡ ተናግረዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በበኩላቸው የአውሮፓ ጦር በዩክሬን የማሰማራቱ ሀሳብ ፍጹም ተቀባይነት የሌለው ሲሉ ገልጸውታል ያም ሆኖ ዩክሬንና ሩሲያ ስምምነት ላይ ከደረሱ በሁለቱ ሀገራት ያለው ጦርነት እንደገና እንዳያገረሽ አለም አቀፋዊ ሀይል ዩክሬን ውስጥ መስፈር እንዳለበት የሚለው ሀሳብ በብዙዎች ዘንድ ተቀባይነት አግኝቷል የግሎባል ሳውዝ የሚባሉት ሀገራት የሩሲያ ዩክሬን ጦርነትን ለማስቆም ግፊት እንዲያደርጉ የዩክሬኑ ፕሬዝዳንት ጠየቁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ ዛሬ እንዳገለጹት የግሎባል ሳውዝ የሚባሉት ሀገራት ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማስቆምና ሰላም ለመፍጠር ግፊት ማድረግ አለባቸው። እንደ ሮይተርስ ዘገባ ግፊቱ የሩሲያው ፕሬዚዳንት ቭላድሚር ፑቲንን ወደ ውይይትና ንግግር እስከ ማምጣት ድረስ መሆን እንዳለበትም ዜሌንስኪ ገልጸዋል። ከደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ ጋር ከተወያዩ በኋላ ዜሌንስኪ በኤክስ ገጻቸው እንዳሰፈሩት ከሩሲያው መሪ ጋር ለማንኛውም አይነት ውይይት ዝግጁ መሆኔን አረጋግጫለሁ ብለዋል። ያም ሆኖ ሞስኮ ሁሉንም ነገር የበለጠ ለመጎተት እየሞከረች መሆኗን እያየን ነው ሲሉ ሩሲያን ተችተዋል። ስለሆነም የግሎባል ሳውዝ ሀገራት በሩሲያ ላይ ግፊት ማድረጋቸው አስፈላጊ መሆኑን ጠቁመዋል። ግሎባል ሳውዝ አፍሪቃ፣ እስያና ደቡብ አሜሪካን የሚያካትት ክልል ነው። በእንዲህ እንዳለ ዩክሬን በዛሬው ዕለት በተለያዩ ዝግጅቶች የባንዲራ ቀን እያከበረች ነው። ሩሲያ በበኩሏ በዩክሬን ዴኔትስ ግዛት ውስጥ ሁለት መንደሮች መቆጣጠሯን ገልጻለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰሞኑን በሁለቱ ሀገራት መካከል ሰላም ለማውረድ ፑቲንን በአላስካ ዘሌንስኪን ደግሞ በዋሽንግተን በተናጠል ማነጋገራቸው ይታወሳል። ሰሜን ኮሪያ ከደቡብ ጋር በሚያዋስናት ድንበር ላይ ተኩስ እንደተከፈተባት ገለጸች። ፒዮንግያንግ በሁለቱ ሀገሮች ድንበር ላይ በተፈጠረው ውጥረት የደቡብ ኮሪያ ኃይሎችን ትንኮሳ ፈጸሙ ስትል ከሳለች። ውጥረቱ የተቀሰቀሰው ደቡብ ኮሪያና አሜሪካ የጋራ ወታደራዊ ልምምድ በሚያደርጉበት አካባቢ ነው። በሳምንት መጀመሪያ ላይ በኮሪያ ድንበር አቅራቢያ ወታደሮቿ ላይ ተኩስ እንደተከፈተባት የገለጸችው ሰሜን ኮሪያ ደቡብ ኮሪያ በወታደሮች ላይ ከባድ ትንኮሳ ፈጽማለች ስትል ዛሬ አስታውቃለች። የደቡብ ኮሪያ ጦር በበኩሉ ድርጊቱ የተከሰተው የሰሜን ኮሪያ ወታደሮች ለአጭር ጊዜ ወደ ደቡብ ኮሪያ ግዛት መሻገራቸውን ተከትሎ መሆኑን አስታውቀዋል። ያለፈው ማክሰኞ ከሰዓት በኋላ ወታደሮቹ የማስጠንቀቂያ ጥይት መተኮሳቸውን የደቡብ ኮሪያ የጦር ኃይሎች የጋራ አዛዦች አረጋግጠዋል። ወታደራዊ አዛዦቹ አያይዘውም የሰሜን ኮሪያ ወታደሮች በማዕድን በበለጸገችው ዴሞትዛ ግዛት ማዕከላዊ ክልል ውስጥ የድንበር አጥር ለማስተካከል በሚል የሁለቱን ሀገራት ወታደራዊ ድንበር ለአጭር ጊዜ አልፈዋል። ይህንን ተከትሎ ተኩስ መክፈታቸውንና ወታደሮቹ ያለምንም ችግር ወደ ሰሜን ኮሪያ ግዛት መመለሳቸውን ገልጸዋል። ክስተቱን ተከትሎ በሁለቱ ሀገራት መካከል ውጥረት መንገሱን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። ይህ ዶች የበለ ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። ግብጽ በአባይ ወንዝ ላይ የሚደረግ የአንድ ወገን እርምጃ አልቀበልም ስትል ለአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ገለጸች። በሱዳን ዳርፎር የፈጥኖ ደራሽ ኃይሉ ታጣቂዎች ባደረሱት ጥቃት በ በአስር ቀናት ውስጥ 89 ንጹሐን መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። እንደ ድርጅቱ የሟቾቹ ቁጥር ከዚህም ሊያሻቅብ ይችላል። በጋዛ ከ25 በላይ ፍልስጤማውያን መገደላቸው ተገለጸ። ሞቹ መካከል በድንኳን ውስጥ የተጠለሉና ምግብ የሚፈልጉ ሰዎችም ይገኙበታል ተብሏል። የግሎባል ሳውዝ የሚባሉት ሀገራት የሩሲያ ዩክሬን ጦርነትን ለማስቆም ግፊት እንዲያደርጉ የዩክሬኑ ፕሬዝዳንት ጠየቁ። ቮለድሚር ዘሌንስኪ ይህንን ያሉት ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ጋር ከተወያዩ በኋላ ነው። ሰሜን ኮሪያ ከደቡብ ጋር በሚያዋስናት ድንበር ላይ በወታደሮቿ ላይ ተኩስ መከፈቱን ገለጸች። ፒዮንግያንግ ድርጊቱን ከባድ ትንኮሳ ብለዋለች። ዜናው አበቃ። ለዓለም ዋና ዋና ዜና ፀሐይ ጫኔን አመሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶችቨለ የሚተላለፍላችሁን የዕለተ ቅዳሜ የቀጥታ ስርጭታችንን ነው።